በአፋር ክልል በተለይ ከመስከረም ወር ወዲህ ተደጋግሞ የተከሰተውን ርዕደ መሬት ተከትሎ የመፍረስ ጉዳት የደረሰበት የከሰም ስኳር ፋብሪካ ለሰራተኞቹ የስንብት የመጨረሻ ማስጠንቀቂያ ማስታወቂያ ማውጣቱ የፋብሪካው ሰራተኛ ማህበር ሊቀመንበር ጌታውን አርፊቸው ለአሜሪካ ድምፅ አስታውቀዋል። አመት ፍቃድ እንድንወስድ አደረገ። አመት ፍቃድ ላይ እያለን እንደየ አገልግሎታችሁ ከአስር ስድስት ሁለት ሺ አስራ ሰባት ጀምሮ የስራ ስንብት ማስጠንቀቂያ ሰጥተናል የሚል ማስታወቂያ ተጻፈ። ቀጥሎ የሚመጣው ምንድን ነው? የስራ ስንብት አቶ ጌታሁን አክለውም ሰራተኛን ከማሰናበት ሌሎች አማራጮችን ማየት ይቻል ነበር ብለዋል። አንድ ሺ አንድ መቶ አርባ ሶስት ቋሚ ሰራተኛ እና ሰላሳ አራት የሚሆኑ የኮንትራት ሰራተኞች አሉ። ስለዚህ ይህን ብዙ ሰራተኛ ከማሰናበት ብዙ አማራጮች አሉ። በተፈጥሮ ሳይሆን በሰው ሰራሽ ችግር የተዘጉ የስኳር ፋብሪካዎች አሉ። ለምሳሌ ወልቃይት ጋር ብትሄድ በጦርነት ተንዳው፣ ጣና በለስም፣ አልጆ ደቤሳ የስኳር ፋብሪካዎች ሁሉ ከኛ በፊት የተዘጉ ፋብሪካዎች ናቸው። በእነሱ ምንድነው የተደረገው አማራጭ ወደ ሌሎች ፋብሪካዎች ላይ ተዛውሮ እንዲሰሩ ነው። ለእኛ ግን በተፈጥሮ አደጋ በድንገት ሳንረጋጋ፣ በአጭር ጊዜ መጠለያ ውስጥ እያለን የስራ ስብብት ማስጠንቀቂያ ነው ያወጡብን። ኢትዮጵያ ውስጥ የሚገኙ የስኳር ፋብሪካዎችን በበላይነት የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ የኬሚካል ክላስተር ፖርትፎሊዮ ዳይሬክተር አስማረ ደ ሰራተኞችን ወደ ሌሎች ፋብሪካዎች ለመመደብ አስቸጋሪ ነው ይላሉ። እንዲሁም በተለያየ ሰራተኛ በዚህ መልኩ ኮንትራክት እንዲያቆም የተደረገው አርጆ ደዴሳ አካባቢው ላይ ነበረ የጸጥታ ችግር ምክንያት ፋብሪካው ስራ አቆመ። የተወሰነ አገዳም በቂ አልነበረውም። ስለዚህ የነበሩ ሰራተኞች ፋብሪካው ሙሉ በሙሉ ተመልሶ ወደ ስራ ሲገባ ድረስ ወደ ሌሎች የተዘዋወሩ አሉ። በተጨማሪም ልክ አሁን በተደረገው መልኩ ስንብት የተሰጣቸው አሉ። ጣና በለስ ስኳር ፋብሪካ አትራፊ በሚሆን ደረጃ ኦፕሬት ለማድረግ በቂ የሸንኮራ አገዳ ስለሌለው ለአንድ አመት ከስድስት ወር ሙሉ በሙሉ የእርሻ ስራ ላይ ነው የሚሰራው። ስለዚህ አንድ አመት ከስድስት ወር ፋብሪካ ሳይ ላይ የሚሰሩ ሰራተኞች ሌሎች ስኳር ኢንዱስትሪዎችን አስተባብረን ለአንድ አመት ከስድስት ወር እነዚህን ሰራተኞች በዝውውር ወስደው እንዲያቆዩቸው ነው። የከሰም ስኳር ፋብሪካን ኬዝ ለየት የሚያደርገው ፋብሪካው መቼ ተመልሶ ስራ ይጀምራል የሚለው ምንም አይነት ግልጽ የሆነ ነገር የለም። ስለዚህ እነዚህን ሰራተኞች በጊዜያዊነት ብለን ሌሎቹ ጋር ማዘዋወር አንችልም። የፋብሪካውን ዋና ስራ አስኪያጅ አሊ ሁሴናን በተደጋጋሚ በእጅ ስልካቸው ላይ በመደወልና የጽሁፍ መልእክት በመላክ ለማግኘት ሙከራ ብናደርግም አልተሳካም። ፋብሪካው በቀን 1 11062017 ዓ ም አወጣው የተባለው እና ለአሜሪካ ድምፅ በምስል የደረሰው የመጨረሻ ማስጠንቀቂያ በንብረቶች ላይ በደረሰው ጉዳት ምክንያት ፋብሪካው መደበኛ ስራውን ሙሉ በሙሉ ማቆሙን አመላክቷል። ማስታወቂያው በስም ለዘረዘራቸው 1177 ቋሚና የኮንትራት ሰራተኞችም ከየካቲት 10 ቀን 2017 ዓ ም ጀምሮ ቅድመ ማስጠንቀቂያ እንደተሰጣቸው ገልጾ ለስራ የወሰዱትን ማንኛውንም ንብረት እንዲያስረክቡ አሳስበዋል። ማስታወቂያው በስማቸውና በፊርማቸው ሲሆናቸው የወጣው የፋብሪካው የሰው ሀብት ስራ አመራርና አቅርቦት ቅርቦት ዘርፍ ስራ አስኪያጅ ዝናቡ ብርሃኑ ከተደጋጋሚ ሙከራ በኋላ ስልካቸውን ቢያነሱልንም ዝርዝር መረጃ ከመስጠት ተቆጥበዋል። ወይ ዋና ስራ አስኪያጅ እናናግሩ፣ ካለበለዚያ ዳይሬክት ይሄ ውሳኔ የኢትዮጵያ ኢንቨስትመንት ሆልዲንግ ስለሆነ ከነሱ ዝርዝር ብትወዝ ይሻላል። የኢትዮጵያ ኢንቨስትመንት ሆልዲንግ ከፍተኛ አመራሯ አስማረዴ ፋብሪካው ለሰራተኞቹ የሰነበት ማስታወቂያ ያወጣው አስገዳጅ ችግር ስላጋጠመው ነው ብለዋል። ምንም ገቢ የሌለው ፋብሪካ በጣም በርካታ ሰራተኛ ያለው እነሱን ማቆየት ማለት ተጨማሪ የፋይናንስ ጫናዎች ውስጥ ተቋሙ ይገባል ማለት ነው። ስለዚህ ቢያንስ አሁን ላይ ያለውን የሰራተኛ ውል አቋርጦ፣ ነገር ግን ሁሉም ሰራተኛ የሚገባውን መብቱ ተከብሮለት ስራ መቋረጥ አለበት ወደሚል ነው ውሳኔ ሄድ ነው ማለት ነው። ስማቸውን ከመግለጽ የተቆጠቡ የፋብሪካው ሰራተኛ ሶስት ልጆቻቸውን የሚያስተዳድሩት ከፋብሪካው በሚያገኙት ገቢ እንደነበር ጠቁመው አስገዳጅ ፈቃድ እንድንወስድ ከተደረግንበት ጊዜ ጀምሮ ልጆቼንና ባለቤቴን በወ ወላጆች የቤት ለማቆየት ተገድጃለሁ ብለዋል። ወደ ሌሎች አካባቢዎች ተንቀሳቅሰው እንዳይሰሩም በየአካባቢው የሚስተዋለው የጸጥታ ስጋት እንቅፋት እንደሆነባቸው አብራርተዋል። ወንድሞች እህቶች፣ ምናምን አንዳንድ ነገሮች እየቻሉ ልህ ነው እንጂ ልጅ ይዘህ ሚስት ይዘህ ምናምን የምትኖርበት አይደለም። የሀገር አቀፍ እርሻና አግሮ ኢንዱስትሪ ሰራተኛ ማህበራት ፌዴሬሽን ምክትል ፕሬዚዳንት ጋዲሳ ደሳለኝ ከሚመለከተው ባለ ባለድርሻ አካላት ጋር እየተወያዩ መሆኑን አስታውቀዋል። ሰራተኛው ያቀረበው ጥያቄ ደርሶናል፣ ያንን መሰረት አድርጌን እኛም በሰራተኛ ላይ የደረሰውን ጉዳት ለኢሰማኮ አኮ አሳውቀናል። ከኢሰማኮ ጋር ሆነን ጉዳዩ ለሚመለከተው ባለ ድርሻ አካላት በሙሉ እናደርሳለን ማለት ነው። ረደ መሬቱ ከተከሰተበት እና በአዋሳኝ ከሚገኙት አፋር፣ ኦሮሚያና አማራ ክልል አካባቢዎች ሰማንያ ሺህ ነዋሪዎችን ወደ ሌሎች አካባቢዎች ማራቁን መንግስት በቅርቡ መግለጹ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራቂ